ሰማያዊ ፓርቲ ያዘጋጀው ሕዝባዊ የውይይት መድረክ ለአገር ችግሮች መፍትሄ አፈላላጊ መሆኑን ገልጿል። ገዢው ግንባርም የዚህ ሰፊ የውይይት መድረክ አንድ አካል እንዲሆን ጥሪ አስተላልፏል። ሰማያዊ ፓርቲ አሁንም ወደ መለስካቸው መሃ ሰማያዊ ፓርቲ ከትናንት የጀመርና ለሚቀጥሉት ሶስት ሳምንታት እንደሚዘልቅ የሚነገርለት ህዝባዊ የውይይት መድረክ ትናንት በአዲስ አበባ ከተማ በአምባሳደር ሲኔማ አዳራሽ ከፍቷል። ኢትዮጵያ ትጠራለች በሚል ኃይለ ቃል የተጠራው ይህ ሕዝባዊ የውይይት ስብሰባ ለማንም ክፍት የሆነ መድረክ እንደሆነ አዘጋጆቹ ይናገራሉ። በአገሪቱ መጻኢ ተስፋ ለመምከር ጥሪ ያደረገው ሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ የመድረኩን ዓላማ ዘርዘር አድርገው እንዲነግሩኝ ጠይቄያቸው ነበረም እንግዲህ ዓላማው ባጭሩ ያው አሁን ሀገራችን ካለችበት በጣም አስጨናቂ ሁኔታ አንጻር ምን መደረግ አለበት የሚለው ጉዳይ በፍጹም ምሁራንና ማህበረሰቡ መወያየት አለበት። ኢትዮጵያን መታደግ እንደሚያስፈልግ ይታመናልና ከዚህ አንጻር አገርን ከመፍረስ ለማዳን የግድ ፓርቲያችን ሁሉንም ወገኖች አቀራርቦ መፍትሄ ፍለጋ ስለሆነ ምሁራን ምን ይላሉ? በርካታ ኢትዮጵያውያን ምን ይላሉ? ህዝቡ ምን ይላል? ምን ብናደርግ ነው ከዚህ ችግር አገሪቱ ትወጣው? መንግስትስ ጆሮውን ጆሮ ዳባ ብሎ እስካሁን ድረስ መቀመጡ ወዴት ነው አገሪቷን እየመራት ያለው የሚለውን ነገር ከምሁራንና ከህዝቡ ጋር መወያየት ስላለብንና በመጨረሻ አንድ መፍትሄ ላይ ደርሰን በዚህ ውስጥ ህብረተሰቡን አሳትፈን በአገር ጉዳይ ላይ ሁሉም ሰው ያገባኛል የሚል ስሜት እንዲኖሩን ጭምር ነው ያዘጋጀ ነው። ትናንት በተጀመረው በዚህ ህዝባዊ የውይይት መድረክ የመንደርደሪያ ሀሳብ የሰነዘሩት ፕሮፌሰር መስፍን ወልደማርያም እና ዶክተር ያዕቆብ ኃይለማርያም ናቸው። ፕሮፌሰር መስፍን ወልደማርያም በሰጡት ሀሳብ ሰውነት ይቅደም ብለዋል። ምን ይደረግ ለሚለው ነገር እና የራሳችንን ሰውነት ተክለ ደን ከሰዎች ጋር ለመተባበር፣ ለመነጋገር ከማንም ጋር ወያኔም ጋር ለመነጋገር ዝግጁ መሆን አለብን። ይሄ ጎሰኛነት አንተ ምንትሴና አንተ ምንትሴና መባባል የትም አያደርስንም፣ ወደኋላ ነው የሚወስደን። ዶክተር ያዕቆብ ኃይለማርያም ተመሳሳይ ሐሳብ ሰጥተዋል። የቀድሞው የአንድነት ለዴሞክራሲና ለፍትሕ ፓርቲ ሥራ አስፈጻሚ አባል የነበሩት አቶ ተመስገን ዘውዴ ደግሞ ከታዳሚዎቹ መካከል ሐሳባቸውን ከሰጡት አንዱ ነበሩ። እሳቸው ያተኮሩት እውነተኛውን የሕዝብ ስሜትና ችግር ለይቶ በማውጣት ይመስላል። አቅም ይሰጠነ ምንድን ነው ምንድን ነው? ሕዝቡ ልብ ውስጥ ያለው ምንድን ነው? ሸማቹ ኅብረተሰብ ውስጥ ልብ ውስጥ ያለው አሁን ስለ ሰፊ ፖለቲካ እንደ ሀገሩ ሁኔታ ይለያያል፣ ግንዛቤውም ይለያያል። አሁን ዋናው ነገር ህዝብ ምን እያለ ነው፣ ስለ ፖለቲካው ሳይሆን ስለ ኑሮ ምን እያለ ነው፣ ስለ ኑሮ ምን እያለ ነው? ምንድነው እየጎዳ ያለው? ምንድነው እያሳሰበ ያለው? ይሄንን አርቲኩሌት ማድረግ ከተቻለ ሌቨሬጅ መፍጠር ይቻላል። ሌላው ተሳታፊ ያተኮሩበት ጉዳይም በሀገር ጉዳይ የማያገባው ማንም ሰው የለም የሚል ይመስላል።

ግን አንድ ነገር አለ። ያንንም ኢትዮጵያዊ ነኝ፣ አሁን ኢትዮጵያ ነኝ፣ አልተሰደድኩም። የተከፈለው ይከፈላል እንጂ በሀገሬ ስለ ሀገሬ ማሰብ ግዴታ ያለ ይህ ስም ይህ ስም ሁሉም እንደኔ አስብ አለው። ግን በአንድ ነገር ግን መስማ ነ በኢትዮጵያዊነታችን በኢትዮጵያዊነታችን ሁላችን መግባባት አለብን። አክሮስ ሶፖርት ማንም ይሁን የፈለገው ቋንቋ ይናል፣ የፈለገው የፖለቲካ አስተሳሰብ ይኑ ነው ፋሽስታዊ አስተሳሰብን አሰራት እስካልተከተለ ድረስ ማንም ፕሮፌሰር መስፍን ያሉት ንጠቅሰዋሉ ነው በሰብአዊነትና በዜግነት ደረጃ እስከተቀበለ ድረስ ሁላችንም በጋራ ስለ ኢትዮጵያ ማሰብ ግዴታችን ነው። የስብሰባውን ማሳረጃ የሰጡትን ፕሮፌሰር መስፍንና ዶክተር ያዕቆብ ኃይለማርያም ነበሩ። ፕሮፌሰር መስፍን ወለማርያም ጥሩ ጥሩ ሀሳቦች መጥተዋል። እንነጋገር፣ ሰዎች ይውጣጡና ከያለበት የሀሳብ ፍጭት ይምጣ። ከገዢዎቻችንም ጭምር ይምጣ። ይሄ ደግሞ ልዩነት መቅረት አለበት። እነሱ ጋር አንነጋገርም እነሱ ከእኛ ጋር አንነጋገርም እያሉ ይሄ ነው እኮ ችግራችን አንዱ። እንደ መነጋገር አለብን። ይሄ ሀገር የእነሱም ነው የእኛም ነው። ስለዚህ ሁለታችንንም ያገባናል። ሁለታችንም እንነጋገር። ችግሩ ከትናንት በስቲያ ይህን ሕዝባዊ የውይይት መድረክ ሕዝብ በብዛት ይሳተፍበት ዘንድ ሰማያዊ ፓርቲ በሁለት አቅጣጫ አሰማርቷቸው የነበሩ ቀስቃሾች በፖሊስ ቁጥጥር ስር ውለዋል። በነፋስ ስልክ ላፍቶ ፖሊስ መምሪያ በቁጥጥር ስር የዋሉት አቶ ተፈራ ይማም፣ አቶ ለሜስ ባየቻ፣ አቶ ተስፋዬ ጀንበሬ፣ አቶ ካሳሁን ጥላውን፣ አቶ እስጢፋኖስ በኩረጽዮን፣ አንድ ኦፐሬተርም አብሯቸው እንደ እንደታሰረ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ለቪኦኤ ገልጸዋል። እነዚህ ሰዎች አሁንም በፖሊስ ቁጥጥር ስር እንደሆኑም ተናግረዋል። በጉለሌ ክፍለ ከተማ ላዛሪስት ፖሊስ ጣቢያ በቁጥጥር ስር የነበሩት አቶ አስናቀ ሸንገማ፣ አቶ ኢዮብ ማሞ፣ አቶ አማኑኤል ዳኝና ስማቸው ያልተገለጸ አንድ ሾፌር እና አንድ ኦፐሬተር ዛሬ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቀርበው ከሦስት ሺህ እስከ አንድ ሺህ አምስት መቶ ብር በሚደርስ ዋስትና እንዲፈቱ የተወሰነላቸው መሆኑን አቶ አበበ ገልጸዋል። የቅስቀሳ ሥራው በዚህ ሁኔታ መሰናከሉ ለተሳታፊዎች ቁጥር ማነስ አንዱ መንስኤ እንደነበረ አቶ አበባ አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ